ከላይ በምስሉ ላይ የምትመለከቱት ወንድማችን ይታገሱ ዘነብ የሚባል ሲሆን ሐምሌ 16 ቀን ከቤት እንደወጣ አልተመለሰም። ሐምሌ 19 ላይ ለቤተሰቦቹ ደውሎ ወደ ሊቢያ እየሄደ እንደሆነና ሊቢያ ደግሞ ከአስር ቀን በኋላ እንደሚገባ የተናገረ ቢሆንም ቤተሰብ በተደጋጋሚ እንዲመለስ ተናግሮት ነበረ። እሱ ግን መመለስ እንደማይችልና ያንን ማድረግ እንደማይችል ነግሯቸው ነበረ። ከዛ በኋላ ድምፁ ለረጅም ጊዜ ጠፍቶ ቢሆንም አብሮት ከስፈር ጉዞ የጀምረው ጓደኛው መስከረም አምስት ቀን ደውሎ ነሐሴ ሰላሳ ላይ እንደተለያዩ ሱዳን ላይ እንደተለያዩና እሱ ሊቢያ እንደገባ ይታገሱ ግን እዛው ሱዳን ላይ እንደቀረ ተናግሮ ነበር። ግን እስካሁን ድረስ ምንም አይነት ስለሱ የተሰማ ኢንፎርሜሽን የለም። ሱዳን ላይ የሚኖርም ሊቢያ ይግባ ምንም የሚታወቅ ነገር የለምና ቤተሰብ ወንድም፣ እህት፣ እናት በጭንቅ ላይ ናቸው። እና ሁላችሁም እዛ አካባቢ ላይ ያላችሁ ሱዳንም ሊሆን ይችላል፣ በሊቢያ በኩል እዛ ዙሪያ ላይ ያላችሁ ሰዎች ስለዚህ ልጅ የምታውቁት ነገር ካለ፣ የሰማችሁት ነገር ካለ ለቤተሰብ ኮንታክት እንድታደርጉና ቤተሰብ እንድታፈላልጉ ስንበትና ጠይቃለሁ። ከዚህ ሺ ጋር ባለው አድራሻ ኮንታክት ማድረግ ትችላላችሁ። ቤተሰቦችንም እባካችሁ እባካችሁ ተባበሩን ጋይስ።